የኢትዮጵያ ምድር ባቡር ኮርፖሬሽን የአዲስ አበባ ጅቡቲ መስመር በፉሪ ለቡ ጣቢያ አዲስ በተዘረጋው መስመር የምርቃቱ ስርዓት ተካሂዷል። ከመክፈቻው ቀደም ሲል በደብረ ዘይት የኢሬቻ በዓል ላይ ሕይወታቸው ላለፈ ከአንድ ደቂቃ የሕሊና ጸሎት ቀጥሎ በያሬድ የሙዚቃ ቡድን የታወቀውን የሐዘን መግለጫ አሰምቷል። በዚህ የምርቃት ስርዓት ላይ ከተገኙት በርካታ ታዳሚዎች በክብር እንግድነት የጅቡቲ ፕሬዚዳንት ኢስማኤል ኦማር ጄሌ፣ የቻይና መንግስት ልዩ መልእክተኛ እና የቶጎ ፕሬዚዳንት ተገኝተዋል። በመክፈቻው ስርዓት ላይ የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ኢንጂኒየር ጌታቸው በትሩ እንዳሰሙት የአዲስ አበባ ጅቡቲ ፕሮጀክት ከሰበታ ከተማ ተነስቶ እስከ የኢትዮጵያ የጅቡቲ ወሰን ድረስ 656 ኪሎ ሜትር ርዝመት አለው። ይህንኑ በሚመለከት በበኩላቸው የጅቡቲ ፕሬዚዳንት ኢስማኤል ኦማር ጄሌ በእንግሊዝኛ ካደረጉት ንግግር በመቀጠል በአጭሩ ከመድረክ በአማርኛ ያሰሙት ከ119 ዓመታት በኋላ እዚህ እንደገና መሰባሰባችን ትርጉም ያለው ሂደት ነው። እንደገና ተወልዶ ተቀይሮ ለሕዝቦቻችን እና ለኢኮኖሚያችን ያደረገው አስተዋጽኦ ቀላል አልነበረም። ይህ የአሁኑ ባቡር የሚወስድበት ጊዜ የሰባት ሰዓት ጉዞ ብቻ ነው። በቃጭነትና መንገደኞችን በማጓጓዝ ሁለቱን ርዕሰ ከተሞቻችንን ያቆራኛቸዋል ማለት ነው። የሀገራት በአንድ መሰባሰብ በእኛ ዘንድ የተቀበልኑ መርህ ነው። ሕልውናችንም እየተሳሰረ ነው። የሁለቱ አገሮች ንብረት በብዙ ቢሊዮን ዶላር ወጪ የሰራ ነው። የሁለቱ ሕዝቦች ንብረት ነው። የሁለቱ ሕዝቦች መንቀሳቀሻ ስለሆነ የሁለቱ ህዝቦች ምርት ስለሆነ ሁላችንም መጠበቅ አለብን ማለት፣ በኢትዮጵያ በኩል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ንግግራቸውን ካሰሙ በኋላ ሩባን በመቁረጥ መርቀው ከፍተዋል። የቀድሞው የምድር ባቡር ታሪካዊ ምስክሮች ሆነው አንዳንዶቹ አሁንም ድረስ ጠንካራ የኢኮኖሚ ማዕከል ሆነው ቀጥለዋል። እነዚህ ከተሞች አዳማ፣ ድሬዳዋ፣ ደወሌ እና ሌሎችም በዚህ ኮሪደር ላይ የሚገኙ ከተሞች ዛሬ በአዲሱ እና ዘመኑ በፈጠረው ቴክኖሎጂ በተገነባው የምድር ባቡር አገልግሎት የቀድሞ ጥንካሬያቸውን እንደገና አድሰው በፈጣን እድገት ወደፊት የሚጓዙበት ብሩህ እድል ተፈጥሮላቸዋል። ስለዚህም የእንኳን ደስ ያላችሁ እንኳን ደስ ያለን ለማለት እፈልጋለሁ። ለመመረቅም ለእንግዶች ነጻ የጉዞ ሙከራ ተከናውኗል። ለመንገዶቻችን ምቾት ሲባል የመጀመሪያ ታን ቁጥራን ባቡር ይሳፈራል። ለተቀሩት እንግዶች ቀጣን ባቡር እባካችሁ በትዕግስት ጠብቁ። እናመሰግናለን። እባክዎ የባቡር ቁጥሩን እና የመቀመጫ ቁጥሩን ከትኬቶ ላይ ያንብቡ። በትኬቶ ቁጥር መሰረት ቦታውን ይዘው ይቀመጡ። ጌታቸው ተድላ ኃይሌ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።